ተወልደው ያደጉት ኬንያ ውስጥ ነው። ከግማሽ ምዕት ዓመት በላይ እዛው ኬንያ ውስጥ ኖረዋል። ግን ደግሞ ሀገር አልባዎች ናቸው። ምንጫቸው ከዚምባብዌ ሲሆን ኬንያ የገቡት እንደ ጎርጎሪዮስ አቆጣጠር በ1960ዎች ውስጥ እንደሆነ ይነገራል። ዛሬም ድረስ ታዲያ ዜግነት ሳይሰጣቸው እዛው ኬንያ ተወስነው ይኖራሉ። ከዚምባብዌ የፈለሱት የሾና ማህበረሰብ በኬንያ መዲና ናይሮቢ ቁጥራቸው ከአራት ሺህ ይበልጣል። የሾና ማህበረሰብ ወደ ኬንያ ከመጡበት ጊዜ አንስቶ የኬንያ ዜጋ እንዲሆኑ የሚያስችል ሕግ በአገሪቷ አለመኖሩ ሲበዛ ጎርቷቸዋል። አብዛኞቹ ሾናዎች እዛው ኬንያ ውስጥ ተወልደው ያደጉ ቢሆንም ቅሉ ሀገር አልባዎች ናቸው። የ34 ዓመቱ ቶማስ ኩቴንዳ ከሀገር አልባዎቹ አንዱ ነው። የተወለድኩት እድገቴና ትምህርቴም እዚሁ ኪያምባ ማማንጂና የመጀመሪያ ደረጃ ትምህርት ቤት ነው። ለትምህርት ቤቴ የእጅ ኳስ ተጫዋች አለሁ። እስከ ብሔራዊ ቡድንም ደርሻለሁ። ስዊድን ሄደን እንድንጋጠምም ተመረጥን። ሁሉም ተጫዋቾች ኬንያውያን ነበሩ፣ እናም የጉዞ ሰነዳቸውን ወዲያውኑ ነው ያገኙት። ምንም እንኳን እኔ የቡድናችን አንበል ብሆንም ስዊድን መሄድ አልቻልኩም። ኬንያን ለመወከል የጉዞ ሰነድ ያስፈልገኛል። ያ ደግሞ የለኝም። እውቅና ላልሰጠችኝ ሀገር ተሰልፌ ልጫወት ነበር። የመለያ ልብሴ ከጀርባው ኬንያን እንደምወክል ነው የተጻፈው። የቶማስ ሀገር አልባነት በሱ ብቻ አላከተመም። ዛሬ ችግሩ ልጆቹ ላይም ተከስቷል። የአብራኩ ክፋዮች በተወለዱባት ሀገር ትምህርት ቤት የሚቀበላቸው ማግኘት አልቻሉም። ትምህርት የሚቀስሙበት ስፍራ ለማግኘት እነዚህን ልጆች የትም ልወስዳቸው አልችልም። ቦታ ባገኝላቸው ብዬ እኔ ወደ ተማርኩበት ትምህርት ቤት ወሰድኳቸው። እዚያም ቢሆን ለመመዝገብ የልደት ምስክር ወረቀት ጠየቋቸው። እንደ ቶማስ ሁሉ በዓለም ዙሪያ 12 ሚሊዮን ሰዎች ሀገር አልባ ናቸው። 710 ሺህ ያህሉ ደግሞ በአፍሪቃ ውስጥ ይገኛሉ። አብዛኞቹ አይቮሪኮስት ውስጥ ይኖራሉ። አይቮሪኮስት ምጣኔ ሀብቷ ድንገት በተመነደገበት ወቅት ከጎረቤት ሀገራት ማሊ፣ ቡርኪናፋሶ እና ጋና የፈለሱ ሰዎች ሀገር አልባ ሆነው በዛው የቀሩ ናቸው። የአገሪቱ መንግሥት ያልተመዘገቡ የውጭ ዜጎች ዜግነት ማግኘት አይችሉም የሚል ሕግ ማውጣቱ ፈላሲያኑን ሀገር አልባ ሆነው እንዲቀሩ አስገድዷቸዋል። በማንነታቸው አሊያም በሃይማኖታቸው ይገለላሉ። ራሳቸው ፈላሲያኑ ከህብረተሰቡ ጋር ለመቀላቀል አለመሻታቸው ሌላኛው ተግዳሮት ነው። ኬንያ ለሚኖሩ ሾናዎች ደግሞ የአገሪቱ ህግጋት ሌላኛው መሰናክል ነው። ሀገር አልባውያን በሚኖሩባቸው አገራት ህግጋት ተዘንግተው መከራቸውን ይበላሉ። በተባበሩት መንግስታት የስደተኞች መርጃ ድርጅት በእንግሊዝኛ ምጻሩ ዩኤንኤችሲአር፣ የኬንያ ቅርንጫፍ ሰራተኛ ካትሪን ሃሞን ሀገር አልባውያን የሚደርስባቸውን መከራ እንዲህ ያብራራሉ። ህጉ እንዳልተፈጠርክ ሲቆጥርህ እጅግ አብዝቶ ለብዝበዛ ለበደል ትጋለጣለህ። ስራ ማግኘት አትችልም። ስለዚህም በማንኛውም ሁኔታ ውስጥ ይሁን ያገኘኸውን ስራ ትቀበላለህ። ያኔም ለጉልበት ብዝበዛ ትዳረጋለህ። አብዛኛውን ጊዜ አገር አልባ ሰዎች እጅግ ይበዘበዛሉ። እናም ለጥቃት የተጋለጡ ሰዎች በቀላሉ በደል ይደርስባቸዋል። የመብት ተሟጋቾች የአፍሪካ ህብረት ለሀገር አልባውያን አንዳች መፍትሄ እንዲሻ እየሞገቱ ነው። ምናልባትም ታዲያ መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረት ለቶማስና በመቶ ሺዎች ለሚቆጠሩ ሀገር አልባ አፍሪካውያን መፍትሄ ያበጅ ይሆናል። ለጊዜው ግን ችግሩ እንዳላውቆ ለመፍትሄው እንቅስቃሴ ጀምሯል። የሰብአዊ መብቶች የዲሞክራሲና የመልካም አስተዳደር ባለሙያዋ ብራውን ማንዲም ያንኑ አስረግጠው ይናገራሉ። የአፍሪቃ ህብረት በእርግጥ አፍሪቃ ውስጥ ሀገር አልባነትን ለማስወገድ የአፍሪቃ ሰብአዊ መብቶች መተዳደሪያ ደንብን በግሩም ሁኔታ እያረቀቀ ነው። ያ በትንሹም ቢሆን ሀገር አልባነትን ለማስወገድ ጠቃሚ ይሆናል። ከዚህ ሁሉ ግን ይላሉ በጆሃንስበርግ ዩኒቨርሲቲ መምህር የሆኑት ክሪስቲያኖ ዲ ኦርሲ፣ ከዚህ ሁሉ ለሀገር አልባ አፍሪቃውያን ወሳኙ አፍሪካ አቀፍ ፓስፖርትን ማዘጋጀት ነው። አፍሪካን በሙሉ የሚወክል ፓስፖርት ሊኖር የሚለው ሀሳብ እየተብላላ ነው። ያ ማለት በአፍሪቃ ምድር የተወለደ ሁሉ በመሰረቱ ከአፍሪቃ ፓስፖርት ተጠቃሚ ይሆናል። በእርግጥ ገና በሂደቱ ጅምር ላይ ነን። ሆኖም ይህ ችግሩን ለመቅረፍ ሁነኛ ጅማሮ ተደርጎ የሚወሰድ ነው። እናስ አፍሪቃ በመቶ ሺዎች የሚቆጠሩ ሀገር አልባ ልጆቿ የሚያሰሙትን ጩኸት አድምጣ ልጆቼ ብላ ታቅፋቸው ይሆን? ሀገር አልባውያን ግን ድምፃቸው አሁንም ያስተጋባል።